ትኩረት በአፍሪካ በዲሞክራሲያዊት ኮንጎ ሪፐብሊክ ባለፈው ጎርጎሪዮሳዊው ታሳስ ታህሳስ 30 2018 ዓ ም በተካሄደው ፕሬዝደንታዊ ምርጫ የተቃዋሚው ቡድን እጩ ፌሊክስ ቺሴኬዲ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ከጥቂት ቀናት በፊት ማስታወቁ የሚታወስ ነው። በኮሚሽኑ ዘገባ መሰረት ቺሴኬዲ 38 ነጥብ 5 ከመቶ ሌላው የተቃዋሚ እጩ ማርቲን ፋዩሉ 34.8 ከመቶ እንዲሁም የገዢው ፓርቲና የተሰናባቹ ፕሬዚደንት ጆሴፍ ካቢላ ታማኝ የሆኑት ኤማኑኤል ራማሳኒ ሻድሪ 23.8 ከመቶ ድምጽ ማግኘታቸው ተገልጿል። ይሁንና ይፋ በሆነው የኮንጎ ፕሬዝደንታዊ ምርጫ ውጤት በቺሴኬዲ የተሸነፉትና ራሳቸውን የምርጫው አሸናፊ አድርገው እየተመለከቱት ፋዩሉ ውጤቱ ተጭበርብሯል በሚል ተቃውሟቸውን አሰምተው የምራጭ ድምፅ እንደገና እንዲቆጠር ህገ መንግስታዊውን ፍርድ ቤት ጠይቀዋል። ህገ መንግስታዊው ፍርድ ቤት በፕሬዝደንታዊ ምርጫ ውጤት ሰበብ የተፈጠረውን ንትርክ ውሳኔ በትናንቱ ዕለት ይፋ ያደርጋል ተብሎ ነበር። በፕሬዝደንታዊው ምርጫ ውጤትና በህገ መንግስታዊው ፍርድ ቤት ገለልተኝነት ላይ ቀደም ሲል ጥርጣሬ እንዳለው የገለጸው የአፍሪቃ ህብረት በኮንጎ ፕሬዝደንታዊ ምርጫ ውጤት ሰበብ የተነሳውን ንትርክ አስመልክቶ በአዲስ አበባ ባለፈው ሐሙስ ባካሄደው ስብሰባው ፍርድ ቤቱ ውሳኔውን ወደ ሌላ ጊዜ እንዲገፋው የህብረቱ ሰላምና ጸጥታ ጥበቃ ምክር ቤት ሊቀመንበር ሙሳ ፋኪ መሐመት ጠይቀዋል። በኮንጎ በአጠቃላይ የተረጋጋ ሁኔታ መታየቱ ጥሩ ነው። ይሁንና ምንም እንኳን በወቅቱ ሁኔታው ይህን ቢመስልም አሁንም እጅግ በጣም አሳሳቢ እንደሆነ ነው የሚገኘው። እውነት ለመናገር አስመራጩ ኮሚሽን ይፋ ባደረገው ውጤት ላይ የተፈጠረው ጠንካራ ጥርጣሬ አሁንም አልጠፋም። ይህም የኮንጎ ዜጎችንና በመላ ዓለም የሚገኙ ወንድሞቻቸውን እና ወዳጆቻቸውን ማሳሰቡን ቀጥለዋል። ፍሬሚፓይሁንና የዴሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ ላምበር መንዴ ፍርድ ቤቱ በገለልተኛነት የሚሰራ ነው በሚል የአፍሪካ ህብረት ጥያቄን ውድቅ አድርገውታል። የአፍሪካ ህብረት የፊታችን ሰኞ በወቅታዊው የህብረቱ ፕሬዝዳንት የሩዋንዳ ፕሬዝዳንት ፖል ካጋሜ የሚመራ አንድ የልኡካን ቡድን ወደ ኮንጎ መዲና ኪንሻሳ ለመላክ ወስኗል። ፋኪ መሀማት የኮንጎ ሁኔታ ውስብስብ መሆኑን በመግለጽ በሀገሪቱ ሰላም ለማስጠበቅ አስፈላጊው ጥረት ሁሉ እንዲደረግ ጥሪ አሰምተዋል። ችግሮቹን ለመፍታት እንዲችል ውይይት እንዲካሄድ፣ እንዲሁም ከኃይል ተግባር የራቀ የውጭ ጣልቃ ገብነት ያልታከለበት መንገድ እንዲፈለግ ተማጽኖ አሰምተናል። በኮንጎ ሰፊ ተሰሚነት ያለው የካቶሊክ ቤተ ክርስቲያን እንዳስታወቀው አስመራጩ ኮሚሽን ይፋ ያወጣው የምርጫ ውጤት ሀቀኛውን የመራጭ ድምፅ አያንጸባርቅም። ቤልጂየምና ፈረንሳይን የመሳሰሉ ሀገራትም በኮንጎ ምርጫ ውጤት ቅር መሰኘታቸውን ገልጸዋል። ይሁንና የኮንጎ ምርጫ አሸናፊን የመለየቱ የመጨረሻ ውሳኔ የኮንጎ ህገ መንግስታዊ ፍርድ ቤት ተግባር መሆኑን የአፍሪቃ ህብረት በስብሰባው ግልጽ ማድረጉን የደቡብ አፍሪቃ የዓለም አቀፍ ጉዳዮች ሚኒስትር ሊንድዌ እሱሱሉ ተናግረዋል። ማን አሸነፈ ማን አላሸነፈም አይደለም ጥያቄው፣ ወሳኙ የምርጫው ሂደት ነው። ስለዚህ ሁሉም በተለይ ዓለም አቀፍ ማህበረሰብ ጉዳዩን ለህገ መንግስታዊ ፍርድ ቤት እንዲተው እናሳስባለን። ኤስፔሻሊ የኢንተርናሽናል ኮሚኒቲ የደቡባዊ አፍሪቃና የትልቆቹ ወንዞች አካባቢ ሀገራት መሪዎች በአዲስ አበባ ባካሄዱት ስብሰባ የተካፈሉት የኮንጎ ውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ሊዮናር ሽኦኪ ቲንዱ ከአስር ቀናት ገደማ በፊት ይፋ የሆነው የፕሬዝደንታዊ ምርጫ ውጤት አስተማማኝ ነው በሚል በስብሰባው ባቀረቡት መከራከሪያ ሀሳብ የስብሰባውን ተሳታፊዎች ማሳመን ሳይችሉ ቀርተዋል። የኮንጎ ተሰናባቹ ፕሬዚዳንት ጆዜፍ ካቢላ ያን ያህል ጠንካራ ተቺ አድርገው የማይመለከቷቸው የተቃዋሚው ቡድን እጩ ፌሊክስ ቺሴኬዲ እንዲያሸንፉ ለማድረግ ሲሉ የምርጫው ውጤት እንዲጭበረበር አድርገዋል በሚል በብዙዎች ዘንድ ይነቀፋሉ። የኮንጎ ህገ መንግስታዊ ፍርድ ቤት ለመንግስት ያደላ እንደሆነ ነው ብዙዎች የሚናገሩት። ከአራት ዓመታት በፊት አዲሶቹ የህገ መንግስታዊ ፍርድ ቤት ዳኞች የተሾሙበት ሂደት ገለልተኛ እንዳልነበረ የተቃዋሚው ቡድን እንዲሁም ማርቲን ፋይሉ ጭምር ማስታወቃቸውን ጀርመናዊው የፖለቲካ ሳይንስ ምሁር ያኖሽ ኩልምበርግ አስታውሰዋል። በ2014 ዓ ም የሕገ መንግስታዊው ፍርድ ቤቱ ዳኞች በፕሬዝዳንቱና በመንግስታቸው ነበር የተመረጡት። በ2018 ዓ ም አንዱ ዳኛ በሞቱበትና ሌሎች ሁለት ዳኞች ስራቸውን በለቀቁበት ጊዜ መንግስት ተተኪዎቻቸውን ሶስት ዳኞች ሰይመዋል። ስለዚህ ይህ ፍርድ ቤት ገለልተኛ ውሳኔ ይደርሳል ተብሎ አይጠበቅም። በአንጻሩ የፍርድ ቤቱ ውሳኔ ለካቢላ የሚበጁ ፖለቲካዊ ውሳኔ እንደሚሆን ነው የሚገመተው። ማርቲን ፋይሉ ራሳቸው የሕገ መንግስታዊውን ፍርድ ቤት ገለልተኝነት ቢጠራጠሩትም ግን በውጤቱ አንጻር በሀገሪቱ ባለው ሕገ መንግስታዊ መንገድ በመጠቀም ክስ ከማቅረብ የተሻለ ሌላ አማራጭ እንደሌላቸው ነው ያኖሽ ኩልምበርግ ያስረዱት። ህገ መንግስታዊው ፍርድ ቤት የፋይሉን ክስ ውድቅ ካደረገ ኮልምበርግ እንደሚገምቱት በሀገሪቱ ላይ ግፊት ሊያርፍ የሚቻልበትን መንገድ ማፈላለጋቸው አይቀርም። የፋዩሉ ደጋፊዎች የሆኑት ሞይሴ ካቱምቢና ዣን ፒየር ቤምባ እነሱ ትክክለኛ አይደለም የሚሉት የፍርድ ቤት ውሳኔ አንጻር ቅስቀሳ በማካሄድ ዓለም አቀፍ ማህበረሰብ ከኮንጎ መንግስት ላይ ጫና እንዲያሳርፍ መጣራቸው እንደማይቀር የታወቀ ነው። ይሁንና አሁን ባለው ሁኔታ በአውሮፓ ህብረትም ውስጥ ሆነ በአፍሪቃ ህብረት ወይም በደቡብ አፍሪካ መንግስታት የልማት ድርጅት ሳዴክ ውስጥ በኮንጎ መንግስት ላይ አስፈላጊውን ጫና ማሳረፍ የሚያስችል አብላጫ ድምጽ መገኘቱ አጠራጣሪ ነው። በዚህም የተነሳ ለዴሞክራቲክ ኮንጎ ሪፐብሊክ የምርጫ ውዝግብ በቅርቡ መፍትሄ መገኘቱ የማይጠበቅ ነው ብለው እንደሚያስቡ ጀርመናዊው የፖለቲካ ሳይንስ ምሁር ያኖሽ كولنبرغ قالت